ባለፉት ዓመታት በተለያዩ የኢትዮጵያ ግዛት ውስጥ የተለያዩ አይነት ጭፍጭፋዎች ሲካሄዱ እነዛን ለመከላከል እነዛን ለማስቆም ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማ ደካማም በመሆኑ ነው እንደ እነዚህ አይነት ችግሮች ሊከሰቱ የቻሉት ወደፊትም የሚከሰቱ። ባለፉት ሰላሳ ዓመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ዘር በደም ማለት ነው። ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የሕግ የበላይነት ችግሩን ከስሩ አያጠፋው። ትኩረት የኢትዮጵያ ወቅታዊ ጉዳይ ትኩረት፣ የሰሞንኛ ወታደራዊ ግጭቶች አንድምታ፣ ዘውግ ለይተው የሚነጣጠሩና ተደጋግሞ በንጹሐን ዜጎች ላይ የተፈጸሙ ጥቃቶች መንስኤ፣ ዘላቂ መፍትሄና ቀጣዩ መንገዶች። በተከታዩም በቀደመ ውይይታችን እልባት ካደረግንበት እንደረደራለን። አቶ ብርሃን ያነሱት አሁን አቶ ክብሩም ጠቅሰውታል። በክልሎች ውስጥ ይሄ ልዩ ኃይል የሚባለው የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው፣ መላ ያገኘ አይመስልም። እራስን መከላከል የሚጠይቅ ሁኔታ ገዳጅ ሆኗል ብለውም ይከራከራሉ። ክልሎቹ ከዋናው ከፌደራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ የሆነ በዘለቄታው በእርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ አነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ የሆነ የቆመለት አላማም ለተወሰነ ብቻ የሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌ እና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድን ይሄ ማለት? አቶ ብርሃነ። እሺ እኔ ወደኋላ ተመልሼ ሩት ኮዙን ማየት የሚያስፈልግ ይመስለኛል። ኢትዮጵያውያንን ምንድን ነው እኩል የሚያደርገን? ኢትዮጵያውያንን በሙሉ እኩል ሊያደርግ የሚችለው ምንድን ነው ብለን ስንመረመር ብሔራችን አይደለም እኩል የሚያደርገና ሃይማኖታችን አይደለም ወይም ቋንቋችን አይደለም። ኢትዮጵያዊነታችን ነው እኩል የሚያደርገን ሁላችን። ነው ኮመን ዲኖሚኔተሩ የእያንዳንዱ ኢትዮጵያዊ የዜግነት መብት ነው። የዚህ የዜግነት መብት ውጤት በዋናነት የዜግነት መብትህ በምንም አይነት ሊሸረሸር የማይችል መሰረታዊ መብትህ ነው። ከዚህ የፖለቲካ መብትህ ይመነጫል። ስለዚህ በማንኛውም የኢትዮጵያ ግዛት ውስጥ ኑር፣ ያንተ የመምረጥ የመመረጥ፣ አካባቢህን የማስተዳደር መብት ይኖርሃል። እንግዲህ በዚህ መሰረታዊ ሐሳብ ስንሄድ የኢትዮጵያ ፌዴራላዊ መንግስት አደረጃጀት በዘጠኝ ወይም በሆነ ቁጥር ባላቸው ብሔረሰቦች ላይ ነው የተመሰረተው። አውቶማቲካሊ በርካታ ብሔሮችን አግልሏል። አውቶማቲካሊ እንደገና ከሁለት እና ከሶስት ስር የተወለዱ ኢትዮጵያውያንን ኮምፕሌት አግልሏል። ስለዚህ ከመጀመሪያው ህገ መንግስታዊ ችግር አለው ማለት ነው። እያንዳንዱን ዜጋ በዜግነቱ ያየ አይደለም። ከዛ ነው የሚነሳው ነገር። እንደገና እነዚህ ራሳቸውን ያስተዳድራሉ የተባሉ ብሔሮች በሚያስተዳድሩት ግዛት ውስጥ ያለን ዜጋ ሁሉ እኩል የሚያዩ አይደሉም። ስለዚህ ብዙዎቹ የመምረጥና የመመረጥ መብትን እንኳን ነፍገዋል። በቋንቋ የመጠቀም መብትን ነፍገዋል። ከዛ አልፈው ሄደው የራሳቸው የሆነ ሚሊሻ፣ የራሳቸው የሆነ ፖሊስ የራሳቸው የሆነ ልዩ ኃይል ማዘጋጀት ጀምረዋል። አሁን ልዩ ኃይል ማለት ኦልሞስት ከጦር ሰራዊት በመጠኑ ትንሽ አነስ ያለ ጦር ሰራዊት ማለት ነው። እንግዲህ የጦር ሰራዊት ትልቁ ልዕልናው የሚመነጨው ከአስተሳሰቡ ነው። አስተሳሰቡ ኢትዮጵያን ከጥቃት ከመጠበቅ፣ የኢትዮጵያን ሕዝብ ደህንነት ከመጠበቅ ብሎ ነው የሚነሳው። ለዚህ ነው ወታደሩን በሙሉ የኢትዮጵያ ሕዝብ የሚደግፈው ማለት ነው። ወደ ብሔር በምንመጣበት ጊዜ ናሬሽኑ ራሱ ትሬኒንጋቸው ራሱ የብሔራቸውን ድንበር ስለመጠበቅ የነሱን ብሔር ዜጎች ስለመጠበቅ እንጂ በዛ ክልል ውስጥ ያሉትን ሰዎች ስለመጠበቅ አይደለም። ይሄ ደግሞ በተግባር ታይቷል። በዛ አካባቢ ያሉ የሌላ ብሔር ተወላጆች ላይ ጥቃት ሲደርስ አያገባንም ብለው መቆማቸው፣ አንዳንድ ጊዜም ተባባሪ መሆናቸው ሁሉም ታይቷል። ይሄ መጀመሪያ ህገ መንግስታዊ አይደለም። በህገ መንግስት ውስጥ እንደዚህ አይነት የወታደር አወቃቀር የለም። ስለዚህ ከመጀመሪያው ማለት ነው መንግስት ራሱ ይሄንን ሊያቆመው ይገባ ነበር። ለምን አላቆመውም የሚለው የራሱ ፖለቲካዊ ምክንያቶች ሊኖረው ይችላል። አሁንም ይሄንን መቅረፍ እስካልተቻለ ድረስ ይቀጥላል። ሶማሊያ ውስጥ የተደረገውን ነገር አይተናል። አሁንም ትግራይ ላይ ያለውን ነገር አይተናል። እንደገና ኦሮሚያ ውስጥ እየተደረገ ያለውን እናያለን። በደቡብም ተመሳሳይ ነገር ነው። በአማራም በኩል ተመሳሳይ ነገር ነው ያለው። ስለዚህ ይህንን ሰንኮፉን ሊነቅል የሚችለው ይህንን አደረጃጀት ወደ ብሔራዊ ቅድም ክቡር እንዳለው በሰሜን ያለው ጦር የትግራይን ጦርም ያተካላል። ትግራይ ውስጥ ያሉበት ጦር ነው፣ ግን ለትግራይ ብቻ ብሎ የቆመው ጦር አሁን አደገኛ የሚሆንበት ደረጃ ይደርሳል። ስለዚህ ያንን በህገ መንግስታዊ በሆነ ህጋዊ በሆነ መንገድ ወደ ኢትዮጵያዊነት መቀየር የሚያስፈልግ ይመስለኛል። በዚህም ይሁን በዚያ ግን የሀገሪቱ ብሔራዊ ጦር በማንኛውም ብሔር ላይ ሊዘምት የሚችልበት ምንም አይነት ምክንያት መኖር የለበትም። እርግጥ አሁን እንደታየው በጦሩ ላይ ጥቃት ከደረሰ ጦሩ አካባቢውን ለማረጋጋት የሚወስደው እርምጃ ወይም ደግሞ ጦርነት ብሎ ከማስቀመጥ ይልቅ ኦፕሬሽን ወደ ማድረግ ተገዶ ሊሄድ ይችላል ብዬ ገምታለሁ። ከዛ ውጭ ግን በህዝቦች ላይ ጦርነት የማወጅ ማንም መብት ሊኖረው አይገባም። መልካም። የጦርነትን የከፋ ጉዳት ለዓመታት ያስተናገደች ፍጹም ደሀ ሀገር ዳግም ወደ ጦርነት የምትጎተትበትና ምናልባትም መውጫው የሚጠፋበት መንገድ ሊያሳስብ መቻሉ ጭምር ነው ይበልጥ ገፋ እንድናደርግ ያደረገው። ከዚህ ቀደም በኢትዮጵያ ታሪክ ያልታዩ ዘውግ ለይቶ የተነጣጠሩ የሰው ሕይወት ማጥፋት ቀላል የሆነ እስኪመስል ድረስ በተደጋጋሚ በተለያዩ አካባቢዎች ያለማቋረጥ እየተመለከት ነው። ጉዳቶች በደረሱ ጊዜ ከፍተኛ የመንግስት ባለስልጣናትም በሰዓቱ እና በቦታው ከጊዜውና ከህዝቡ ስሜት ጋር ፈጥነው ደራሽ መሆናቸውን የሚያረጋግጥ ለዜጎች ደህንነት ዋስትና መስጠት የሚያስችል እርምጃ አልወሰዱም የሚል ወቀሳይ በተደጋጋሚ ይቀርባል። እንዲህ ያለው ሰዎች ላይ ጉዳት የማድረግ ፍላጎት ያለ ምንም ምክንያት ሌሎችን ለማጥቃት መነሳሳት በመሰረቱ ምንድን ነው? መንስኤው ያን ሊያነሳሱ ሊያስተባብሩ የሚችሉ አበረታተዋል፣ ይህን ሁኔታ ፈጥረዋል የሚባሉ ወይም በዛ የሚነሱ እንዳለ ሆኖ በእርግጥ ግን በተጨባጭ ምንድን ነው የነኚህ ጥቃቶች መሰረቱ? ለምንድን ነው ሰዎች የሌላውን ሕይወት ለማጥፋት ለራሳቸው ፍቃድ ሊሰጡ የቻሉበት ምክንያት? ይህን ተጨባጭን እናድርግና መንግስት ለዜጎቹ ደህንነት ዋስትና የመስጠቱን ተጠያቂነት በተከታይ በዝርዝር እንመለከታለን። አቶ ክቡር ቀዳሚው ዕድል የእርሶ ይሆናል። ጥሩ፣ እኔ የሚመስለኝ የህግ ስርዓትና የህግ ራጣበኝነት ወይም ደግሞ ህግ ስራ ላይ እንዲውል የሚችል መንግስት አለመኖሩ ነው ብዬ ነው የምገምተው። በዚህ ጉዳይ ተጠያቂ ሊሆኑ የሚገባቸውንም አካላት ሲያጠፉ ወደ ፍርድ ወስዶ የሚገባቸውን ቅጣት ወይም ደግሞ ውሳኔ እንጂ እንዲሰጥ ከማድረግ ሲቆጠር እንዲህ አይነት ችግር እየተደጋገመ ይመጣል። በአንድ ሀገር ውስጥ ከዲሞክራሲ ከሌሎቹም ስርዓቶችን በለው ከሁሉ በላይ መቅደም ያለበት የህግ እና የህግ ስርዓትን ማክበር የሚያስችል መንግስት ነው። ባለፉት አመታት በተለያዩ የኢትዮጵያ ግዛት ውስጥ የተለያዩ አይነት ጭፍጭፋዎች ሲካሄዱ እነዛን ለመከላከል እነዛን ለማስቆም ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማ ደካማም በመሆኑ ነው እንደነዚህ አይነት ችግሮች ሊከሰቱ የቻሉት ፣ ወደፊትም የሚከሰቱት። እንደነዚህ አይነቶቹን መከላከል፣ እንደነዚህ አይነት ህግ አልበኝነት ማቆም የሚቻልበት ጦርነት ነው እንጂ ማካሄድ ያለብን፣ የፖለቲካ ችግርን በሀይል በመቅረፍ አይደለም። የፖለቲካ ችግር በፖለቲካ ችግርነቱ ሊፈታ የሚችልበት መድረክ ህጋዊ በሆነ መንገድ ውይይት ተካሂዶ የወሰነው ጊዜ ተወስዶ የሚደረስበት ሁኔታ ነው። ስርዓቱ እንዲቆምና ያ እንዳይደገም መደረግ የሚገባቸው ወቅቶችና ጊዜያቶች ብዙ አልፏል እና ያንን ማድረግ ካልቻለ መንግስት እንደ መንግስትነትን ተቀባይነት ኖሮት ሊቀጥል አይችልም የሚል እምነት ነው ያለው። መልካም አቶ ብርሃን፣ ቀደም ብዬ ደጋግሜ በጠቀስኩት የቅርብ ጊዜ ግልጽ ደብዳቤው ላይ መልካም ናቸው ያሏቸውን በጠቅላይ ሚኒስትሩ እና በአስተዳደራቸው የተሰሩ ጉዳዮች ያነሱና አሁን ያነሳነውን ጨምሮ እርግጥም አሳሳቢ ናቸው የሚሏቸውን ከና አማራጮቹ ይጠቁሟሉ። እስኪ የተወሰኑትን ለአድማጮች ያጋሩ። ይህ እየበረከተ እየሰፋ የመጣ ግጭት ንጹሃን ሕይወታቸውን የሚያጡበት ሁኔታ የሚፈጠርበትም በተመለከተ መሰረቱ ምን ይመስሎታል? ቀደም ብለው በጽሁፎ የጠቀሱትንም አማራጭንም ጨምረው መጀመሪያ፣ አቶ ክቡር ያስቀመጣቸውን ነጥቦች በሙሉ ጋር አለውኝ ሀሳቡ ላይ ለመጨመር እሞክራለሁ። ግን ነው ለችግራችን፣ አሁን ላለን ችግር መሰረታዊ ዋናው መነሻ ህገ መንግስቱ ነው ብዬ ከልብ ያምናለሁ። በተለይ ከህገ መንግስቱም ውስጥ ኢትዮጵያ የማን ናት የሚለውን ኢትዮጵያን ከህዝቧ ከአናሳ ብሔረሰቦች ቀምቶ ለተወሰኑ ዘጠኝና አስር የብሔር ግሩፖች ህገ መንግስቱ አስረክቧል። ይሄ ትልቁ ችግር ነው። ከዚህ ችግር የሚመነጨው ሌላው ምንድን ነው? ባለፉት ሰላሳ ዓመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ብቻ ነው ያንተ ዘር በደንብ ማለት ነው። ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የሕግ የበላይነት ጊዜያዊ መፍትሄ ሊሰጥና የተወሰኑ ወንጀሉን የሰሩትን ሰዎች እስር ቤት ሊያስገባ እንዲቀጡ ሊያደርግ ይችል እንደሆነ ነው እንጂ ችግሩን ከስሩ አያጠፋውም። ምክንያቱም ይሄ የሰው ጭንቅላት ውስጥ ያለ ነገር ነው። ስለዚህ ዛሬ አንድ መቶ ሰዎች ብታስር፣ ነገ አንድ መቶ ሰዎች ደሴ አስተሳሰብ ይዘው ላለመምጣታቸው ምንም ዋስትና የለውም። ስለዚህ ህግ ማስከበር በራሱ ሶሉሽን ነው ብዬ አላምነውም። ጊዜያዊ ማስታገሻ ግን ይሆናል ብዬ እገምታለሁ። ከዚሁ ጋራ መታየት ያለባቸው ሌሎች ነገሮች አሉ። አንድ ሰው እንደ ግል ማለት ነው አካባቢው የእኔ ብቻ ነው ብሎ ካሰበ፣ በተለይ በብሔር ይህንን አመለካከት ይዞ ከቀጠለ ሶሉሽን አይኖረውም ነገሩ ይሄ ግን በሂደት የሚጠፋ ነገር ነው። እስከዛው ግን ሊደረጉ የሚችሉ ነገሮች አሉ። በዋናነት ለምሳሌ አሁን እንደ ኢትዮጵያ ጠላት ተደርገው መታየት ያለባቸው ነፃ አውጪ ድርጅቶች ብለው እራሳቸውን የሰየሙ ናቸው። እነዚህ በህግ መታገድ ያለባቸው ይመስለኛል። ምክንያቱም የህግ ተቆርቋሪዎች አነሳስ ሁልጊዜ የሚመነጨው ከብሶት ነው። ህዝቤ ተበደለ ህዝቡ ተራበ፣ ተጠማ፣ አስተዳደር በደል ደረሰበት ሚል ነው የሚጀምረው። ኢንፋክት ቀደም ብለው የነበሩ በኋላም ደግሞ ወደ መጨረሻ የተነሱ የብሔር ድርጅቶች ሁሉ ይህን ናሬሽን ይዘው ነው የሚሄዱት። ከዚህ ውስጥ የሚፈልጉት ምንድን ነው ብለ ስትል የብሔራቸውን እኩልነት ነው የሚፈልጉ ከሌላው ኢትዮጵያዊ ጋር እኩል መታየት አለበት እኩል የስራ እድል እኩል የአስተዳደር ሁኔታ የሚል ድረስ ነው አሁን እዛ ድረስ በብሔር ድርጅቶች አካሄድ ላይ ምንም ችግር አይኖርም እስከ እኩልነት እስከሆነ ድረስ ችግሩ እኩልነት ላይ አይቆምም ወደ በላይነት ይሄዳል በአካባቢ ውስጥ የበላይነት አለን ወደ ማለት ይሄዳል ከሌላው ኢትዮጵያዊ በዚህ አካባቢ ላይ እኛ ቀድመን የነበርን ነን ወደ ማለት ነገር ይሄዳል እና ይሄ በጣም አደገኛ አመለካከት ነው። እና ስለዚህ መጀመሪያ ነፃው ድርጅቶች የሚባሉት ስማቸው ራሱ ከጥቂት ዓመታት በፊት ተቀባይነት ቢኖረው እንኳን አሁን ባለው ሁኔታ፣ በሀገሪቱ ሁኔታ ተቀባይነት የሌለው ሀሳብ ነው ብዬ አስባለሁ። ሁለተኛው ይህን ነገር በሚደረግበት ጊዜ በተለይ አሁን ሀገራችን ውስጥ ባለው የመንግስት ፓርቲ አባላት ራሱ ያስተዳደሩ ሰዎች በከፊል ማለት ነው። ለዚህ ነገር ተባባሪ መሆናቸው ይታወቃል። መንግስት በዚህ ላይ እርምጃ ለመውሰድ የሞራል አቅም ሊኖረው ይገባል። ይሄንን አይነት ናሬሽን ለህዝብ እያስተላለፉ ይሄ ብሄር የሌላውን ብሔር አከርካሪ ተሰብሯል፣ ይሄ ብሄር በሌላው ብሔር ላይ ይሄንን የበላይነት ተቀናይቷል። በቀጣይ ደግሞ እንደዚህ እናደርጋለን፣ አካሄዳችን ስትራቴጂያችን በህጋዊና ህጋዊ ባልሆነ መንገድ ነው፣ እዚህ ድረስ የሚናገሩ ሰዎችን አትሊስት እንዲያስተካክሉ ማድረግ የግድ ይላል። እነዚህን አቅፈህ ወደ ሶሉሽን አትደርስም። ነገሮች ማሳደር ይቻላል፣ ግን የትም አይደርስም። ስለዚህ ለዚህ ነገሮች መደረግ ያለባቸው ይመስለኛል። ወደ ታችም ሲኬድ በፓርቲው ስትራክቸር ውስጥ ያሉ በዚህ ጉዳይ ላይ ኢንቮልቭ ያደረጉ ኢንቮልቭ ያደረጉ ብቻ አይደለም አመለካከታቸውና አስተሳሰባቸው የአንድን ብሔር የበላይነት የሚመኙትን ሁሉ ፓርቲው ማስተካከልና እርምጃ መውሰድ ያለበት ይመስለኛል። የህግ የበላይነት በጣም ኢምፖርታንት ነው አሁን ባለው ሁኔታ በጣም የሚያሳዝን ነገር ነው ያለው የህግ የበላይነት ለአንድ ዜጋ ትልቁ ዋስትናው የፍርድ ቤት ትልቅነት ነው ፍርድ ቤት መኖሩ ነው ትልቁ ዋስትናው ግን አሁን አንዳንድ ቦታ ስንሰማ ዳኞችን ፖሊሶች ያስሯቸዋል ለምን የጊዜ ቀጠሮ አልሰጣችሁንም ብለው መንግስት እርምጃ አይወስድም የህግ በላይነት እንዴት ነው ህዝብ ፍርድ ቤቶች ላይ እምነት ሊኖረው የሚችለው? አሁንም ፍርድ ቤቶች ዋስትና ሲሰጡ ዋስትናቸውን ለማክበር የመንግስት ባለስልጣናት ፈቃደኛ አይሆኑም። ለእኔ ዋስትና ለማንኛውም ዜጋ ዋስትናው ከመንግስትም በላይ ጉልበት ያለው ህግ አለ ብሎ በፖለቲካ አመለካከታቸው የፖለቲካ መልስ ሊሰጣቸው ሲገባ ተሰብስቦ የሚታሰሩ ሰዎች አሉ። ምንም አይነት የፖለቲካ አመለካከት ይኖራቸው የሰው ልጅ በአመለካከቱ የሚታሰርበት አገር ውስጥ ካለን አሁን ወደኋላ ነው ይሄድ ነው እንጂ ወደፊት አይደለም የመጣ ነው። ስለዚህ ጠቅላይ ሚኒስትሩም የገቡትን ፕሮሚስ የኢትዮጵያ ህዝብን ተስፋ የሚያደርገው ሰው በሀሳቡ በነፃ ሊኖር የሚችልባት አገር፣ የሀሳብ ልዩነቱን በሰላም ሊፈታ የሚችልባት አገር የህግ ጥበቃ የሚደረግባት አገር ፖሊስም ቢሆን በህግ ተጠያቂ የሚሆንበት አቃቢ ህጋንም ቢሆን በህግ ተጠያቂ የሚሆኑበት አገር እንጂ መንግስትና ፓርቲ ፕሮቴክት የሚያደርጋቸው ከሆነ ተስፋ የሚያስቆርጥ ነው እና ብዙዎቻችንን፣ ብዙ ብዙውን የኢትዮጵያ ህዝብ ተስፋ የሚያስቆርጠው ፕራክቲካሊ የሚያየው ነገር ነው። እነዚህ ነገሮች ደግሞ ልትደብቃቸው አትችልም። እንዲህ እንዲህ አድርገህ ልታልፋቸው የምትችላቸው ነገሮች አይደሉም። ህዝብ መሀል ያሉ ነገሮች ናቸው። ስለዚህ እነዚህ እነዚህ ነገሮች መስተካከል የግድ ይላል ብዬ እገምታለሁ። መልካም። እስኪ አሁን ደግሞ ወደሚቀጥለው ሌላ ትልቅ ጥያቄ እንሻገር። ከግለሰቦች ጀምሮ እስከ ቡድን ድረስ የፖለቲካ ቢሆን ሌሎች የተለዩ ፍላጎቶችና ዓላማዎች ሊኖሩ ይችላሉ። የነኚህ ፍላጎቶችና ዓላማዎች መኖር በራሱ ችግር መሆን የለበትም። የሌሎችን መብት እስካልተጋፋና የሌሎችን ህልውና ለአደጋ እስካላጋለጠ ድረስ ከዚህ አንጻር እንዲህ ባለው ምስቅልቅል በበዛበት በተለያየ ጊዜ በተደጋጋሚ በሚቃጡ ጥቃቶች የዜጎች ህልውና አደጋ ላይ በወደቀበት፣ አንዱ ሌላውን በጥርጣሬ የማየት አዝማሚያ በሚፈጠርበት እንዴት አብሮ መኖር ይቻላል? ዛሬ ጥያቄ ውስጥ የሚገባ የሚመስለው ዘመን የዘለቀ የአብሮነት መሰረት ያለው በምሳሌነት የሚጠቀስ ማህበረሰብም አገርም እንደመሆኑ ልዩነቶችን በተገቢው መንገድ ተገቢው መፍትሄ እንዲያገኙ ማድረግ አንድ ነገር ነው። ነገር ግን የሌሎችን መብት የሌሎችን ህልውና አደጋ ላይ መጣል እንዴት መብት ሊሆን ይችላል? እንዴት አብሮ መኗኗር ይችላል? አሁን ከሚታዩት ወደ አዘቅት የሚያመሩ የሚመስሉ አንዱ በሌላ ላይ በጭካኔ የሚያሳያቸው የክፋት ምግባሮች ተመልሶ በእርግጥ አብሮ መኖር ብቸኛው ምርጫ መሆኑን ያንን ደግሞ በጤናማና የራስንም አላማ የራስንም ምርጫ ቦታ እንዲያገኝ በሚያደርግ መልኩ እንዴት መኖር ይቻላል? አብሮነት እንዴት ሊቀጥል ይችላል? አቶ ክቡር የአሁኑ ተራ የርሶ ይሁን። እሺ፣ ከባድ ጥያቄ ነው። ምክንያቱም እንዲህ በቀላሉ ሊመለስ የሚችልም አይደለም። ብዙ ነገር ብዙ ጥያቄዎች እንዲጠየቁ ይገፋፋል። ኢትዮጵያዊነት ምንድን ነው የሚለው ራሱ ከዚህ መመንጨቱ መቻል አለበት። ባለፉት አመታት አንድ ሰው ኢትዮጵያዊ ነኝ ሲል ቋንቋ ነው ኢትዮጵያዊ ሊነገርለት በትውልድ ነው በነው እነዚህ ነገሮች በሙሉ ወደ አንድ ቦታ መሰብሰብ ያለባቸውና ሁላችንም ሊያስማሙ በሚችሉ መልኩ መቀመጥና መስማማት መቻል ያለብን ይመስለኛል። የሶሻል ኮንትራክት የሚባለው ፈረንጆቹ የህብረተሰብ መስማማትን ሊያመጡ የሚችሉ ስምምነቶች ላይ እስካልተደረሰ ድረስ ውሃ ቅዴ ውሃ ድፊ አይነት ነገር ነው ሊሆን የሚሰው። ከትምህርት ቤት ጀምሮ ነው ይሄ ነገር። ወጣቶቹ ሊታነጹበት የሚችለውን ከአንድ ጫፍ እስከ አንድ ጫፍ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ድረስ ያለው ነዋሪ ህዝብ ኢትዮጵያዊነት ምንድን ነው ሲባል በአብዛኛው ሊመልሰው የሚችለው እና ሊያስማማው የሚችለው መልስ መስጠት መቻል አለበት። ዛሬ ሁሉም የተለያየ አስተሳሰብ ነው ያለው ስለ ኢትዮጵያዊነት ስለ ታሪክ። በአንድ ቡድን የሚነገረው ታሪክ በሌላው ቡድን ተቀባይነት የሌለው ትልቁ ፈተና ኢትዮጵያዊ ሊያደረገን የሚችለው እና ሁላችንንም ሊያስማማ የሚችለው አስተሳሰብ እንደገና በውይይትም፣ በትምህርትም፣ በተለያዩ መንገዶች ውስጥ ነጥሮ መውጣት መቻል አለበት። ያ እስካልሆነ ድረስ አሁን ያለንበት ችግር እየተባባሰ ነው እንጂ እየተቀነሰ የሚመጣ አይመስለኝም። ሌላው በአብዛኛው ችግሮች ያሉት እዛው አካባቢ ላይ ነው ያሉት። አካባቢው ስንል በየክልሉ ነው ያሉት። አንዳንዴ ፌዴራል መንግስቱ ለነዛ ችግሮች ሊደርስ የሚችልበት አቅም የለውም። ስለዚህ የስልጣን ክፍፍሉ በትክክል መቀመጥ መቻል አለበት በፌዴራሉና በክልሎቹ መካከል ክልሎቹ የፌዴራሉን ስልጣን መቀበል የሚችልበት መንገድ መኖር መቻል አለበት። ፌዴራሉ እንደዚሁ የክልሎችን ስልጣን እና ሊቀበላቸው የሚችላቸውን ደንቦች እና ሁኔታዎች መቀበል መቻል አለበት። ይህ በአሜሪካ የሚታየው በአብዛኛው ለምሳሌ በፌዴራሉ እና በስቴቶች መካከል የሚደረጉ ክርክሮች በጣም ብዙ ናቸው። በየአመቱ እያንዳንዱ ስቴት ከፌዴራሉ ጋር ሲከራከር ነው ፍርድ ቤት ሲቋቋም ነው የሚውለው አንተ ስልጣኔን ወስደብኛል አይ አንተ የሚገባህን እየሰራ አይደለም እየተባባሉ በውይይት ለመፍታት የሚሞክሩት ያ ባህልኛ ውስጥ ባለመኖሩ ሁል ቀን አንዱ አሸናፊ አንዱ ተሸናፊ ሊሆን የሚቻልበትን መንገድ ብቻ ነው ለመምረጥ ነው የምንሞክረው። የፌደራል መንግስት ብለን ስናስቀምጥ መጀመሪያ ማወቅ መቻል ያለብን ነገር ቢኖር ምንድን ነው የፌደራል መንግስትን ማስተዳደር እንዲቀላል እንዳልሆነ መገንዘብ መቻል አለብን። ከገንዘብም አልፎ የፌዴራል መንግስት ሊናቸል ከተፈለገ ችግሮች ከውይይት ውጭ በሌላ መንገድ ሊፈቱ የማይችሉበትን ስርዓት ማስቀመጥ መቻል አለብን። የኢትዮጵያ ችግር ቅድም አቶ ብርሃነ ገልጾታል። ከህገ መንግስቱ ይጀምርና ከዛ በኋላ ደግሞ እያንዳንዳችን ልናዳብረው የሚገባው ባህል ሊኖር ይገባል። ምናውቃቸውና ምንስማማቸውባቸው ታሪኮችን አውቀን ለልጅ ልጆቻችን ማስተላለፍ የምንችልበት ሁኔታዎች መመቻቸት መቻል አለባቸው። እድገትን የምንፈልግ ወደፊት መሄድ የምንፈልግ ከሆነ የኢትዮጵያን ብልጽግና የወደፊት እድላችንን የሚያሳምር አይነት መንገድ የምንከተል ከሆነ ማስተካከል የሚገባንን አብረን ቁጭ ብለን ደጋግመን ደጋግመን ደጋግመን ተወያይተን ጊዜ ወስደን ወደፊት ሊያስኬዱ የሚችሉትን ሊያስማሙ የሚችሉትን መጀመሪያ ቅድሚያ ሰጥተን እዛ ላይ መስራት አለብን ብዬ ነው የምደመድመው። መልካም። ይህን እንደጋግሜ የማነሳውን ጥያቄ ለአድማጮችም ልተው። በተወሰነ ፍላጎትና አቅጣጫ ግለሰቦችም ሆነ ቡድኖች የሚያደርጉትን ከሚፈልጉበት ቦታ ማድረስ አለማድረስ መጨረሻው ምንድን ነው ብሎ ይጠይቃሉ? ወይስ የሚደረገው ማድረግ ብቻ ነው? አድማጮቻችን አስተያየቶቻችሁን አድርሱልን። በሚያሳስብ ሁኔታ ውስጥ ያለችን አገር የሚመለከት ጉዳይ የከፋ የበረታ ምናልባትም የማይመለሱበት መስመር ከደረሱ በኋላ ሳይሆን አሁን ባለው ሁኔታ ውስጥ ስልጣን ላይ ያሉ ብቻ ሳይሆኑ ዜጎችም ግለሰቦችም በሚያደርጓቸው በሚፈጽሟቸው በሚያወጡ በሚያወርዷቸው ሀሳቦች ጭምር የሚበጁ ሁኔታዎችን የሚመለከቱበትን ለመፍጠር በዛ መንፈስ የታለመ ውይይት ነው። በሰከነ መንፈስ በያላችሁበት እንድትነጋገሩ እንድትወያዩበት እንጋብዛለን። እንግዶቼ አቶ ክቡር ገና ከአዲስ تابعت و برهانه مواقع زی که واشنگتن دی سی لحون اگزه چوام سگنالو اگزه استلیم